The Voice of America. አስራ አራተኛው የተባበሩት መንግስታት የንግድና እድገት ጉባኤ በናይሮቢ በመካሄድ ላይ ይገኛል። የተባበሩት መንግስታት ዋና ጸሐፊ ባንኪሙንን ጨምሮ በርካታ የዓለም መሪዎች በጉባኤው ላይ መገኘታቸውም ተዘግቧል። ትላንት ጉባኤውን ሲከፍቱ ታዲያ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ባሰሙት ንግግራቸው ንግድ፣ ቴክኖሎጂንና መዋለነዋይ ፍሰትን በትክክለኛው መሪ ተግባር ላይ ከዋል ሁሉም ዜጋ ተጠቃሚ የሚሆንበት እድገት ይገኛል ብለዋል። በጉባኤው መክፈቻ ሌላ ንግግር ያሰሙት የኬንያው ፕሬዝዳንት ኡሁሩ ኬንያታ በበኩላቸው አገሮች የነጻ የንግድ ቀጠና ስምምነትን ወደ ተግባር እንዲለውጡ መልእክታቸውን አስተላልፈዋል። ገልሞ ዳዊት ነው ከናይሮቢ ተከታዩን ያጠናቀረልን። ለስድስት ቀናት የሚቆየው የተባበሩት መንግስታት ድርጅት የንግድና የእድገት ጉባኤ የዓለም ኢኮኖሚ እድገት ቀጣይነት ላይ በማትኮር እየተወያየ ሲሆን በተለይ የልማት ፖሊሲ አፈጻጸም አሁን ለተከሰተው የዓለም እድገት ወደ ኋላ መጓተት ሰበብ ነው ሲል ገልጸዋል። ጉባኤው በትላንትናው ዕለት ሲከፈት የመክፈቻ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሞን የዓለም መሪዎች በአሁኑ ወቅት እየዘገመ የመጣውን የዓለም ኢኮኖሚ እድገትን እንደገና ለማጎልበት የሀገሮች ፖሊሲ አውጪዎች ሁሉንም ዜጋ ተጠቃሚ ለማድረግ የታቀደውን የቀጣይ ልማት ግብ ወይንም በእንግሊዝኛ ሰስቴይናብል ዴቨሎፕመንት ጎልን መተግበር እንዳለባቸው አሳስበዋል። ስ የቀጣይ ልማት ግብ እቅድ እኛ ወደ ቦታው ለመመለስ እየሰራን ስላለው ሰዎች በእውነት በዓለም አድ እድገት ላይ መተማመን ይኖሯቸው ዘንድ በተጨባጭ የማሳየት ስራን ይወከላል። የቀጣይ ልማት ግብ ብዙ እድሎችን የያዘ ነው። ንግድ፣ ኢንቨስትመንትና ቴክኖሎጂ ድህነትን ለማስቀረት ብዙ የሚጠቅሙ ናቸው። እነዚህን ነገሮች በትክክል በተግባር ላይ ካዋለን በእርግጥ ማንም ወደኋላ የሚቀር አይኖርም። ጉባኤው የቀጣይ ልማት ግብ ከተነደፈ ወዲህ ስካሄድ የመጀመሪያው ሲሆን እንደታቀደው ሀገሮች የዓለም መጣኔ ሀብት እድገት ሁሉንም ዜጋ ባገናዘበ መልኩ እንዲወል ከፈለጉ ይህንን እቅድ በታማኝነት ተግባራዊ ማድረግ እንዳለባቸው በተባበሩት መንግስታት ድርጅት የንግድና የእድገት ጉባኤ ዋና ጸሐፊው ሙሂሳኪቱ ተናግሯል። እስከ ዓርብ በሚቆየው የተባበሩት መንግስታት ድርጅት የንግድና የእድገት ጉባኤ ከውሳኔ ወደ ትግበራ በሚል ርዕስ በመካሄድ ላይ ሲሆን የተለያዩ ሀገሮች ሚኒስትሮችና መሪዎች በጉባኤው ላይ በመሳተፍ ላይ ናቸው። የጉባኤው አስተናጋጅ ሀገር ኬንያን የሚመሩት ኡሁሩ ኬንያታ በበኩላቸው ያልተተገበረ ውሳኔ ምንም ጥቅም የለውም ሲሉ የቀጣይ ልማት ግብን ሀገሮች በተግባር እንዲያሳዩ ጠይቋል። ፕሬዝዳንቱ አክሎም የአፍሪካ ሀገሮች የነጻ የንግድ ቀጠና ስምምነቶችን በማጠናከር የጋራ የሆነ የኢኮኖሚ ትስስር እንዲተገብሩም ጠይቋል። በጉባኤው ላይ ኢትዮጵያን ወክለው የተገኙት የንግድ ሚኒስትሩ አቶ ያይቆብ ያላ ሲሆኑ ስለ የኢትዮጵያ ተሳትፎ ግን በኬንያ ባለሙሉ ስልጣን አምባሳደር ዲና ሙፍቲ ኢትዮጵያ በኢኮኖሚ እድገት ያላትን ተሞክሮ እንዲሁም ችግር ለጉባኤው አቅርባለች ብሏል። በጉባኤው ላይ ስለተነሳው ነጻ የንግድ ቀጠና ስምምነቶች የሚከተለውን ብለዋል። በኢኮኖሚ ረገድ ከጎረቤት ሀገሮች ጋር ለመተሳሰር በተለያዩ መድረኮች በተለያዩ ስራዎች ሲሰሩ ቆይቷል። ለምሳሌ ከዚህ ውስጥ አሁን ካለንበት ሀገር ጋር የተለየ የኢኮኖሚ ትብብር አለ። ከኬንያ ጋር ቅድም አሁን እንዳልኩት በንግድ አብረው ለመስራት በርካታ ነገሮች ናቸው ያሉት ለዚህ የሚያመቹ ለምሳሌ ነጻ ቪዛ ጉዳይ አለ። ከጅቡቲም ጋር እንደዚሁ ተመሳሳይ ነገር ነው ያለው። በሚቀጥሉት አራት ቀናትም ጉባኤው በዝቅተኛ የእድገት ደረጃ ላይ የሚገኙት ሀገሮች ከዓለም ኢኮኖሚ ተጠቃሚ የሚሆኑባቸውን አጀንዳ ላይ ይወያያል። የተባበሩት መንግስታት የንግድና የእድገት ጉባኤ ዋና መቀመጫ ስዊዘርላንድ ጄኔቭ ሲሆን ከኒውዮርክና ከአዲስ አበባም የቅርንጫፍ ቢሮዎች አሉት።